ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ትለምደዋለህ እንደመጣ ማኔጀር አርጉ ማየት ያዩሃል ያጠኑሃል። ብዙ በሁለት በኩል ነው ምትወደው። የውጭ ሀገር መሆን ይጎዳሃል፣ ጥቁር መሆን ይጎዳሃል። ያንን እየታገልክ ማለፍ አለብህ። በአሜሪካ የሚኖሩ ትውልደ ኢትዮጵያውያን ፖለቲካዊና ሕዝባዊ ተሳትፎ በአንጋፋ ነዋሪዎች አይን ምን እንደሚመስል በምሽቱ ቃኛለን። ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ስዩም አለው። ይህ ምስልና ድምፅ ቅንብሩን ደግሞ ብርሃን ኃይሉ ትከውንልናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። አሰፋ ዳምጤ በዊስካንሰን ግዛት ሚልዋኪ ከተማ ነዋሪ የሆኑ በእድሜ ብቻ ሳይሆን በትምህርት የካበቱ ትውልድ ኢትዮጵያ ናቸው። በግዛቲት ውስጥ ከአርባ ዓመታት በላይ የኖሩ አንጋፎች በሚልዋኪ ከተማ አስተዳደር እንዲሁም በከፍተኛ ትምህርት ተቋማት ውስጥ በተለያየ ኃላፊነቶች ላይ አገልግለዋል። ፖለቲካዊና ህዝባዊ ተሳትፎ እንዲያድግ የድርሻቸውን በመወጣት ላይ ይገኛሉ። በተያያዥ ጉዳዮች ላይ በቅርቡ አነጋግረናቸዋል። ዶክተር ቴዎድሮስ ወልደ ምህድንና ዶክተር አሰፋ ዳምጤ የሚልዋኪ ከተማና ኢትዮጵያን ትስስርን ለመገንዘብ ለሚሻ ሁሉ ሕያው ማስረጃ ስለመሆናቸው የሚነገርላቸው የከተማዋ ነዋሪ ናቸው። በአፍላ ወጣትነት ዘመናቸው የረገጧትን ከተማ ከ40 ዓመታት በላይ ኑረውባታል። ዶክተር ቴዎድሮስ የቀደሙት ኢትዮጵያንና የከተማዋ ግንኙነት ትምህርትን መሰረት ያደረገና በአመታት ውስጥም እየተቀየረ እንደመጣ ያውሳሉ። ሀገራቸው ወደ ከተማዋ ከመጡ በኋላ በፍጥነት እራሳቸውን በትምህርት በማብቃትና ከሀገሬው ባህል ጋር በማላመድ በከተማዋ አስተዳደር ውስጥ ሳይቀር በከፍተኛ ኃላፊነት አገልግለዋል። ዶክተር ቴዎድሮስ የሚለዋኪ ከተማ አስተዳደር የጥናት ክፍል ውስጥ በኃላፊነት አገልግለዋል። በአሁኑ ጊዜ ደግሞ በከተማ የሚገኝ የቴክኒክ ኮሌጅ ውስጥ መምህር ናቸው። ዶክተር አሰፋ በበኩላቸው የሚለዋኪ ከተማ የመኖሪያ ቤቶች ባለስልጣንን ጨምሮ በተለያዩ የከተማዋ መስሪያ ቤቶች ውስጥ በከፍተኛ ኃላፊነቶች ላይ አገልግለዋል። እዚህ ደረጃ ላይ ለመድረስ ግን መንገዶች አልጋ በአልጋል እንዳልነበሩ ያስታውሳሉ። እንደመጣ ሶሳይቲ ውስጥ ገብተህ እንደ ሀገር ቤት ተመቻችቶ ለመስራት ከባድ ነው። አንደኛ ጥቁር ነህ፣ በጥቁርነትህ የሚደርስብህ ነገር አለ። ስራ ለማግኘት ራሱ አንድ ከባድ ነው። ስለዚህ የሚያዋጣን ትምህርት ቤት ሄደህ በትምህርት ኤክሰል አድርገህ ከነሱ ጋር ቁጭ ብለህ ተወዳድረሽ ስራ ላይ ስትመደብ ኢቨን እዛ ውስጥ እንኳን ከገባ ካልቸራል ባሪየር አላንተ ላይ ያለው ከነሱ ጋር አዳፕት አድርገ ቁጭ ብለ ተሰብስበህ አንዳንድ ነገሮችን ለመስራት ግራጅዋል ተለምደዋለ፣ እንጂ እንደመጣህ ማነጀር አርጉም ማየት ያዩሃል ያጠንሃል። ብዙ በሁለት በኩል ነው የምትጎዳ። የውጭ ሀገር መሆነ ይጎዳሃል፣ ጥቁር መሆነ ይጎዳሃል። ያንን ሁሉ እየታገልክ ማለፍ አለብህ እና ቀላል አይደለም። ለጠቅላላው ከውጭ ለመጣ ሰው በተለይ ለአፍሪካ እና ለጥቁር ለሆነ ሰው እዚህም ሀገር ያለው ጥቁር እንደዛ ነው። በጥቁርነቱ እና ከባድ ነው። ሁለቱም ትውልደ ኢትዮጵያን ምሁራን በከተማዋና በመላ አሜሪካ የሚደረጉ የፖለቲካና ሲቪክ እንቅስቃሴዎችን በቅርበት ይከታተላሉ፣ ህዝባዊ ተሳትፎዎችንም ያበረታታሉ። በከተማዋ ውስጥ ኢትዮጵያን የሚሰባሰቡበት ቀደምት ማህበር መስራቾች መካከልም ናቸው። ሬስቶራንት ሁለት አለ። ትልቅ ለውጥ ነው ለኛ የኦርቶዶክስ ቤተክርስቲያን ተከፍተዋል። ፕሮቴስታንትም አለ። እነዚህ እነዚህን አንድ ላይ አድርገን አሁን ለጊዜው ድርጅቱ ፎከስ የሚያደርገው ክንኮታ የመረዳጃ ማህበር ሰው ህወቱ ሲያልፍ ገንዘብ ማዋጣት እንሰበሰባለን። አንድ ላይ በአመት ሜይቢ ሶስት አራቴ ፒክኒክ እናረጋለን እና አንዳንድ የመረዳጃ ማህበር ነው እንጂ ከዛ አልፎ የፖለቲካ እንቅስቃሴ ወይ ማህበሩ ነን ፖለቲካል ነን ሪሊጅስ ነው። አለበዛ በዛ ውስጥ ከገባ ሁልጊዜ መከፋፈል ይመጣል። በሃይማኖት በፖለቲካና፣ ለዛ ነው ብዙ አመት የሚኖረው። ግን ኢንዲቪጁዋሊ ሁላችንም በልዩ ልዩ ከተማ የሄድ ፖለቲካ ፓርቲስፔት እናደርጋለን፣ እንከታተላል ስለ ኢትዮጵያ በአመታት ውስጥ በከተማዋና በመላ አሜሪካ ኢትዮጵያውያንን ተሳትፎ እንዲገመግሙታል ፓርቲስፔት ፖለቲካ ውስጥ ገብተው ለምን ፓርቲስፔት አያደርጉም? አክቹዋሊ አንዱ ፓርቲ ውስጥም ገብታ አይዘር ዲሞክራት ሆነ ሪፐብሊካን ሆነ መሳተፍ አለብህ በሚል አክቹዋሊ ድርጅት አለ። አሁን ኢትዮጵያን አሜሪካን ኢስትኮስት ነው እንትኑ ያለው። እነሱ አሁን ብዙ እየሰሩ ነው። ብዙ ኢትዮጵያኖችን ሪክሩት አድርገው እንዳለው ደግሞ አዲሱ ትውልድ አሁን እነሱም ኢንቮልቭ ሆነው ጀነሬሽናል ጋፕ አለ። በእኛ ጊዜ መጣ ነው እንዳልኩ፣ ብዙ ካልቸራል ባሪየር አለ። ቶሎ ገብተ ከነሱ ጋር ለመስራት ምናምን ከባድ ነው። እዚ የተማረው የሰራው ያወቀው ግን አሁን ትንሽ ኮንሸስ ሆኖ በድርጅት ፎርም አድርገው አሁን ብዙ ርኩብት እያደረጉ ኢቨን በኦልደርማን በኮንግረስማን ራን እንዲያደርጉ ፑሽ እያደረጉ እየተቀየረ ነው። እንዲህ እንደ ሰሞኑ የዩናይትድ ስቴትስ ውስጥ ፖለቲካዊ ሁነቶች ሲደሩ ለዓመታት የኖሩበትን ሀገር መጪ ዘመን የሚወስኑ እንቅስቃሴዎችን ከመሳተፍ አልፈው የተወለዱባት ሀገር ልትቀስመው የምችለውን ልምድም ማሰባቸው አልቀረም። መብትና ድምፅ የሚከበርበት ሀገር ነው ነው ለአፍሪካ ጥሩ ነው። የተለያየ ፓርቲ በሀሳብ ብንያዩም ኮመን ግራውንድ አለ መተባበር የሚችሉበት እና ይሄኛው ኢትዮጵያም ለአፍሪካ መጠቅላለው ሌሎቹ አገሮች ጥሩ ምሳሌ የተወለዱባትን ሀገር ታሪክ መለስ ብለው የሚቃኙት ዶክተር አሰፋ በበኩላቸው ኢትዮጵያ እንዲሁም በኢትዮጵያ ዲያስፖራ ዘንድ ሰፍኖ ማየት የሚፈልጉትን የዘመናዊ ሳቤ ማሳያ ያስረዳሉ። አሁን ሁሉ ጋር ያለው የኢትዮጵያ ህብረተሰብ በለው በተለይ ዲያስፖራ ውስጥ ያለው ትልቁ ችግር ያ ነው። እዚህ ሀገር አርባ ዓመት ሰላሳ ዓመት ኖረን ይሄ ሀገር ይሄ ሲስተም እንዴት እንደሚሰራ እያየ

ብዙ ሺ ወጣቶች አለኩ። አሁን ዞር ብለን ስናው እሾ ግን እዛም ያደርስ አልነበረም። ያ ደግሞ አልፎ መጥቶ ከደርግ በኋላ ቲፔሌፍ መጣ። ተሴም ሲትዌሽን አልተቀየረም። ሁልጊዜ ልዩነቶች መጡ። ሪዞልቭ ማድረግ የምንፈልገው በመሳሪያ ነው እንጂ ቁጭ ብለው ተዋይታ አይደለም። አሁን ኢትዮጵያ ውስጥ ያለው ሁኔታ ኤግዛክትሊ ሴም ነው ሪፍሌክት የሚያደርገው ፋኖ በለው ቲፒኤልኤፍ በለው አብይ በለው በመሳሪያ ነው እና ያም ባህል እስካልቀየርን ድረስ ኢትዮጵያ ካለችበት ሁኔታ ለመውጣት ብዙ አመች ፈጅብናል። ያ ባህል መቀየር አለበት። ያን ደግሞ የሚቀየረው ዳያስፖራው እዚህ ያለው እያየ ካልተማረ ከባድ ችግር ውስጥ ነው ያለ። ነው ሁለቱም አንጋፋ የሜልዋኪ ከተማ ነዋሪ ትውልድ ኢትዮጵያውያን፣ ወጣት ትውልድ ኢትዮጵያውያን ለትምህርት ልዕቀት የሚያደርጉትን ጥረት እንዲቀጥሉ፣ በሰለጠነ አስተዳደርና ስልጣን ስርዓት ውስጥ ያላቸውን ተሳትፎ ማሳደጋቸው መጠነ ሰፊ ጠቀሜታም እንደሚኖረው በአጭር ቆይታችን አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ሜልዋኪ ዊስኮንሰን። የአፍሪካውያን መሪዎች ተነሳሽነት በእንግሊዝኛው ምኅጻር ያሊ አስረኛ ዓመቱን ዘንድሮ ላይ ደፍኗል። በዚህ መርሃ ግብር ላይ ተሳታፊ ከሆኑ ኢትዮጵያን ጋር ያደረግነው አጭር ውይይት በመቀጠል ይቀርባል። እሺ አመሰግናለሁ። አቤል አዳነ ባላለው የሚሰራው በአሁን ላይ በኢትዮጵያ ሰብዓዊ መብት ኮሚሽን የጋምቤላ ጽህፈት ቤት አስተባባሪ ሆኜ እየሰራው። ያገኛለው የመጣውበት ትራክ ሲቪክ ኢንጌጅመንት ትራክ የሚባል ሲሆን የነበርኩበት ተቋም ደግሞ በጆርጂያ ስቴት ውስጥ አቴንስ ጆርጂያ በሚባል ከተማ ውስጥ ያለ ዩኒቨርሲቲ ኦፍ ጆርጂያ የሚባል ፐብሊክ ዩኒቨርሲቲ አለ። ሶ ዛሬ ወደ ስድስት ሳምንት አካባቢ የሚሆን በሲቪክ ኢንጌጅመንት ላይ የተለያዩ ስልጠናዎችን ሳይት ቪዚቶችን ስናደርግ ቆይተናል ማለት ነው። ትሜ ዶክተር ራምዚ ሱፍ ይባላል። የመጣሁት ከአዲስ አበባ ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ነው። የስራ ድርሻዬ ደግሞ በዩሮሎጂ ሰርጀሪ ረዳት ፕሮፌሰር ነኝ። ዩሮሎጂ ሰርጀሪ በኩላሊት በፊኛና በፕሮስቴት ሰርጀሪ ላይ ያተኮረ የቀዶ ጥገና ክፍል ነው እና እኔ የቆየሁት ቆይታ የነበረው በዩኒቨርሲቲ ኦፍ ሚኒሶታ ነበረ። በትራኬ ደግሞ በፐብሊክ ማኔጅመንት ትራክ ነበረ። ስድስት ሳምንት ጥሩ የሆነ የሆነ ቆይታ በሚኔሶታ ሳልፍ ያለው ህሊና ሀሳብ እባላለሁ። ጠቅላላ ሐኪም ነኝ። የምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። አሁን በጽንስና ማዕፀን ክፍል ውስጥ ነው የምሰራው። እዚህ የመጣሁት በሊደርሽፕ ን ሲቪክ ኢንጌጅመንት ነው። የነበርኩት ደግሞ ሉዊዚያና ስቴት ዩኒቨርሲቲ ነው። ፓስካ ሽመልስ እባላለሁ። ሐኪም ነኝ። በሊደርሽፕን ቢዝነስ ዩኒቨርሲቲ ኦፍ ነቫዳ ሪኖ። እኔ የመጣሁትኝ ህክምና ላይ እየሰራሁ አይደለም ዲጂታል ሄልዝ ላይ ወይም ኦንላይን ላይ ያለ ከህክምና ጋር የተያዘ ቢዝነስ አለኝ። ከዛ በተጨማሪም ደግሞ እንጀራ ስራ ውስጥ ሳ ቢዝነስ አለኝ። ስለዛ በዛ መሰረት ነው የመጣሁት። ሰፎኒያስ እባላለው ሻሸመኔ ከሚባል ከተማ ነው የመጣሁት። አሁን ላይ የምሰራው አዲስ አበባ ውስጥ ሚውዚየም ፎር ዩናይትድ ኔሽን ለሚባል ኢንተርናሽናል ኤንጂኦ የካንትሪ ክዩሬተር ሆኜ ነው የምሰራው። ጎን ለጎን ደግሞ በወጣቶች ዙሪያ ትሬኒንግ እና ቴክኖሎጂ ዲቨሎመንት ላይ እሰራለሁ። አሁን እዚህ ቨርጂኒያ ውስጥ ዩኒቨርሲቲ ኦፍ ቨርጂኒያ ነው የተወሰነ ጊዜ የቆየሁት። ሲቪክ ኢንጌጅመንት በሚባለው ትራክ ውስጥ ነው ያሳለፉት። ሀሳባቸውን ለማጋራት የተስማሙት ወጣቶች ለስድስት ሳምንታት ዩናይትድ ስቴትስ ውስጥ በሚገኙ የትምህርት ተቋማት የቀለም ትምህርትና የአመራር ስልጠናዎችን ወስደዋል። ስለነበራቸው ቆይታ ጠቅለል ያለ ሀሳባቸውን አስቀድሞ ያጋሩናል። በጣም ቆንጆ ቆይታ ነው ያሳለፍነው። ምናልባት የአብዛኞቻችን ቆይታ ተመሳሳይ ሊሆንበት የሚችሉበት ነገሮች አሉ። አብዛኛዎቹ አካዳሚክ ሴሽኖች አሉት ጥሩ የሆኑ በትልልቅ ዩኒቨርሲቲዎች ውስጥ የተለያዩ የአካዳሚክ የሊደርሽፕ ኮንሰፕቶችን ወይም ደግሞ ለወጣቶች በጣም ይጠቅማሉ ተብለው የሚታሰቡ ኮርሶችን ወስደናል። እነዚህ ኮርሶች በጣም ጠቃሚ ናቸው። ዋናው አላማቸው የግል የግል የሊደርሽፕ እቃታችን የማሳደግ ቢሆንም ከዛም አልፎ አካዳሚካል፣ እንዲሁም ደግሞ በምንሰራቸው መስሪያ ቤቶች ውስጥ ወይም ደግሞ በምናደርጋቸው የተለያዩ አክቲቪቲዎች ውስጥ ስኪል የመስጠት አቅማቸው ከፍተኛ ነበር። ብቻ ነበርኩኝ ከኢትዮጵያ የነበርኩት ያለበት ቦታ ግን ሌሎች የነበሩት ከሌላ አፍሪካ ሀገሮች የመጡ ሰዎች በጣም የሚገርም ጭንቅላት ያላቸው የሚሰሩት ነገር በጣም ይገራርማል። ብዙ ሀሳብ ነው የወሰድኩበት እና ዝም ብለን ተቀምጠን ከሚመጡት ሰዎች ብቻ አይደለም ስንማር የነበረው እርስ በርስ በጣም እየተማማርን ነበረ። ከሰዓት ላይ ማታማ አብረን ነበር ሆቴል ነበር ነው እና አብረን ቁጭ ብለን በጣም ብዙ የምንረዳዳበት ነገሮች ነበሩ። ስለዛ ለእኔ በጣም ከምንም በላይ የጠቀመኝ ነገር ነገ ከነጎዳያ ስራ አስፋፋ ብል ወደ ተለያዩ አፍሪካ ሀገሮች በተለይ ዲጂታል ላይ የምሰራው ነገር ዌብሳይት ስለሆነ ሁሉም ቦታ መሄድ ይችላል ና በጣም ብዙ ኮኔክሽን የፈጠርኩበት ነበር። እኔ ሊደርሽፕን ሲቪክ ኤንጌጅመንት ላይ ነበር የነበርኩት። ሶ ምንድን ነው ትልቁ የተማርኩት ነገር ለማህበረሰብ የሚሰራ ነገር ላይ እንዴት ነው ከማህበረሰቡ መጀመሪያ አለብን የሚለውን ነው። ዩዥያሊ የሆነ ፕሮጀክት ስንጀምር ሄደን እኛ ራሳችን ቀርጸነው፣ ከዛ በኋላ እነሱ ላይ ሄደን አፕላይ ማድረግ ነው የምናውቀው። ይሄ ምን ያህል ዲስኮኔክቲንግ እንደሆነ ግን ከማህበረሰቡ ጀምረን ከዛ ከነሱ ጥያቄ ወስደን ፕሮጀክት ብንቀርጽ ና ከዛ ብንመለስ ስለሚያውቁንም ምን ያህል ኢንቮልቭድ ሊሆኑ እንደሚችሉ ኮሚኒቲ ቢውልዲንግ ላይ እንዴት ከኮሚኒቲው መጀመር እንዳለብን ነው ትልቁ የወሰድኩት ነገር። ሌላ ደግሞ ስለ ራሳችንም ላይክ አሁን እኔ ምን አይነት ሊደር ነው መሆን ያለብኝ ወይም ለእኔ ምን አይነት ሊደርሺፕ ፊቲንግ ነው የሚለውን አይቼበታለሁ። እኔ በበኩሌ እዚህ ኤክስፔሪንሱ ላይ ያየሁት አንድ ነገር ግልጥ ብሎ ነው ሊያሳዩን የፈለጉት ላይክ የሚሰራውን ብቻ ሳይሆን የማይሰራውንም ይሄ እኛ ጋርም እየሰራ አይደለም የሚል አይነት ኤክስፔሪንስም ያለው እይታ ነውና አሜሪካ ላይክ እንደሚታሰበው ሁሉም ነገር ፐርፌክት እየሰራ እንዳልሆነ እነሱም ቻሌንጅ እንዳላቸው ያንን ቻሌንጅ እንዴት ኦቨርካም ለማድረግ የሚያሳይ እይታ ነው እና ላይክ ሞር ኦፍ በስድስት ሳምንት ያው ሁሉ ነገር ተቀይሮ አገርም አይቀየርም እኛም ኮምፕሊት ያንቀየርም፣ ግን የእይታ ሺፍት ኦፍ ማይንድ ሴት እና የእይታ ፐርስፔክቲቭ አስተያየት ሁኔታ ነው የተረዳሁበት። አሜሪካ ውስጥ ያሉ ኮሚኒቲ ሰርቪስ ምን ይመስላል የሚሉትን ነገሮች ወደ ተለያዩ ቦታዎች ላይ በመሄድ ያየንበት አጋጣሚ እና እድሎች ፈጥረውልናል። በአብዛኛው የሚሰሩት ስራዎች ህዝቡን ሊጠቅም የሚችሉ ፒፕል ኢንትረስትን ቅድሚያ ያደረጉ አሰራሮች አሉ። በዚህ በአሜሪካ ሀገር ይሄን ነገር የመማር የማወቅ ከተለያዩ ኮሚኒቲ ሰርቪስ ላይ እንጌጅ ካደረጉ ሎካል ሊደሮችም ጋር ሆነ ከዛም ከፍ ያሉ ሊደሮች ጋር የመገናኘት የነሱን ኤክስፒሪያንስ የነሱን ልምድ የነሱን እውቀት የተጋራንበት ሁኔታዎች አሉ። እየተከታተላችሁ ያላችሁት ከዘንድሮው የማንዴላ ዋሽንግተን የጉድኝት ጉባኤ ተሳታፊ ኢትዮጵያውያን ወጣቶች ጋር የምናደርገውን ይዘው ወጣቶቹ በሀገራቸው ውስጥ ከሚታዩ ተግዳሮቶች አንጻር የቀሰሙትን እውቀትና ልምድ በምን መልኩ ለተሻለ ውጤት ሊያውሉት እንዳሰቡ ደግሞ በመቀጠል ይነግሩናል። ያው ብዙ ተግዳሮቶች አሉ በሀገራችን። ለምሳሌ እኔ ቅድም እንደተገለጽኩት በሰብአዊ መብት ስራ ላይ የተሰማራው ባለሙያ ነኝ። ይህንን የሰብአዊ መብት ስራዎች በምንሰራበት ጊዜ የሚያጋጥሙ የተለያዩ ተግዳሮቶች አሉ። በተለይ ሀገራችን ማወቅ ካለበት በተለያዩ ቦታዎች ላይ ከሚከሰቱ ግጭቶች የተነሳ ያሉት የሰብአዊ መብት ስራዎች ብዙ ተግዳሮቶች እና ቻለንጆች አለበት። ነገር ግን አንድ የወሰድኩት ትምህርት ምንድን ነው እዚህ በአሜሪካ ውስጥ ያለው የሲቪል ራይስ ሙቭመንት አሁን ያለበት ደረጃ የደረሰው ያለምንም ተግዳሮት አይደለም። ብዙ ተግዳሮቶችን አሳልፈዋል። ሶ እነዚህን ተግዳሮቶች ኦቨርካም ያደርጉበትን መንገዶች ስማር ቆይቻለሁ። ሶ በተመሳሳይ ሁኔታም ሀገራችን ውስጥ ያሉን ተግዳሮቶች ምንም እንኳን ቢኖሩም በተለያየ መልክ፣ በተለያየ ሳይድ ያሉ ተግዳሮቶች ቢኖሩም ስቲል እነዛን ተግዳሮቶች ተቋቁመን ስራዬን ልቀጥልባቸው የምችልባቸውን ሁኔታዎች የተማርኩበት ኦፖርቹኒቲዎች ነበሩ። ሁሉንም ፕሮብሌሙ በተለያየ ዩኒክ ሶሉሽን ለመፍታት የሚያስችሉ ኪ ፖይንቶችን ትንብያለሁ። ሌላ አንድ አንድ ፕሮጀክት አለኝ። ፕሮጀክቱን ደግሞ ለማሳካት ኢንቫይት ያደረኳቸው ፕሮፌሰሮች አሉ። ሆፕፉሊ ዊሊንግ ሆነ ይመጣሉ። ምንድን ነው አላማው? በካንሰር ስፔሻሊ በፕሮስቴት በፕሮስቴት በፊኛ ብላደር ካንሰር እና አድቫንስድ ሆኑ? and then the surgery uh ችግሮች አሉ። እኛ ፌስ የምናደርጋቸው ዴ ቱ ዴ እና እነሱን ከምንሰራው በጣም ትንሽ ሊሚትድ ከሆነ ካፓሲቲ ከፍ እንዲል ኢንቫይት አድርጌያቸዋለሁ እና ቪዚተር ፌሎሺፕ ፕሮግራም ፕሮፌሰር ፌሎሺፕ ፕሮግራም የሚል ኮንሴፕት ነው። ስለዚህ መጥተው ኢትዮጵያ ኬዞችን አዘጋጅተን አንድ ላይ እየሰራን እኛ ካፓሲቲያችንን ቢውልድ አድርገን ከዛ በኋላ ቴክ ኦቨር የማድረግ ስራን ኢንተረስትድ የሆኑ ፕሮፌሰሮች አሉ። ስለዚህ አገርንም አትሊስት በሆነ መንገድ ለማሳደግ የሚጠቅም ነገር ነው እና ሆፕፉሊ ይሄ ፕሮግራም ተሳክቶ ከመጣ በጣም ብዙ ህይወታቸውን መታደግ እንችላለን። ተማርኩት አብሮ መስራትን ነው ማለት እኔ እማውቃቸው ነገሮች አሉ። ለምሳሌ ከሱ መማረው ብዙ ነገር አለ ከሱ መማረው ብዙ ነገር አለ እና አብረን የምንሰራ ከሆነ የሆነ እኔ የማውቀው ፓርት ሊሚትድ ነው፣ የሆነ ሰዓት ላይ የኔ ኖሌጅ ይቆማል ማለት የሆነ ሰው ካልተጨመረበት እስከ የሆነ ድረስ ብቻ ደርሼ ነው መቆመው። ግን አብረን የምንሰራ ከሆነ የሆነ ትልቅ ቦታ እንደርሳለን። ላይክ ከአፍሪካ አብረውን ከነበሩ ፌሎች ጋር፣ ኢቨን ኢትዮጵያ ውስጥ ምን ያህል አብረን መስራት እንዳለብን ነው በቃ የተማርኩ። ተግዳሮት አጋጥሞ የነበረው በዋነኛነት ስድስቱን ሳምንት ላይ ስሰራ የነበረው እንጀራዬ ላይ ነው እና ማሳደግ አለብኝ ራሴን ብዬ አስባለሁ በጣም አሁን እያደረግናቸው ያለ ነው ማህበረሰብ በጣም ወዶታል የምንሰራውን ነገር እና እንዴት ነው ተጨማሪ ሰዎች ጋር መድረስ የምንችለው። አሁን ወደ በምትዎች የሚደርሱ ሰዎች ነው በየቀኑ ምንት የምናደረገው የምናገለግለው እና እንዴት ነው ወደ ሺዎች የምንደርሰ ወደ ሚሊዮኖች የምንደርሰው የሚለውን ነገር እና ትልቅ ፕሮጀክት ላይ ነው እየሰራሁኝ ያለሁት እኔ እዛ ካገኛቸው ሰዎች ጋር በቅርቡ እንግዲህ ከእግዚአብሔር ጋራ ይሳካል ብዬ አስባለሁኝ። ያላየዋቸውን አስተሳሰቦች እንዳያደርጎኛል እነሱ የደረሱበትን ከምግብ ጋር የተያያዘ በመመልኩ ነው የሚሰሩት የሚለውን ነገር እንዳያደርጎኛል። እና እሱ ፓርት ላይ ነው በጣም የተጠቀምኩት። አብዛኞቻችን ፕሮፖዛሎችን አዘጋጅተናል። ስንመለስ ኢምፕሊመንት ማድረግ የምንፈልጋቸው ሀሳቦች ማለት ነው። በዚህ ፎከስ ፕሮጀክት ላይ ብዙዎቻችን የምናየውን ፕሮብሌም ወይም ደግሞ ተግዳሮት ብለን ያሰብነውን እኛ ደግሞ ምን ማድረግ እንችላለን፣ እንዴት ሶልቭ ልናደርገው እንችላለን ብለን ያሰብነውን ሀሳቦች ለማስቀመጥ ችለናል። ለዚህ በጣም መሰረታዊ ነገር የስኪል ጉዳይ ነው አንደርስታንዲንግ ጉዳይ የኦርጋናይዜሽን አለም ይሁን የግለሰብ የመሪነት ብቃት ነው። እኛ ኮርሰር ነው የሊደርሽፕ ኮርስ አንዱ ስትሬንግዝ ቤዝድ ሊደርሽፕ ይባላል። ይሄኛው የእኛን ጠንካራ አቅም በማወቅ እሱ ላይ በመስራት ለፕሮብሌሙ ሶልቭ ለማድረግ ራሳችንን የምናበቃበት አካሄድ ነው። ስለዚህ በፎከስ ፕሮጀክታችን አንዱ አገራችን ውስጥ ያለውን ተግዳሮት ለመፍታት የምንችልበትን ስኪል አግኝተናል ብዬ አስባለሁ። ሀሳባችሁን ላጋሩን ሁሉ በእጅጉ እናመሰግናለን። ውይይታችንን ከማጠናቀቃችን በፊት እንግዶቻችን በወጣት አፍሪካውያን መሪዎች የትስስር መርሃ ግብር ውስጥ ያሳለፉት ጊዜ የፈጠረባቸውን ስሜት በአንዳንድ ቃል ይገልጹልናል። ትልቅ እድል ወይም መልካም አማራጭ ነበር። ብዝሃነትን ያማከለ ነበረ። በጣም አይን ከፋች የሆነ እድል ነበር። በጣም ጥሩ ጊዜ ነበር። ለእኔ አስተማሪና አነቃቂ ነበር። ቪዲዮ ይቀጥላል። በመቀጠል ደግሞ ኤደን ገርመው በኦሮሚያ አካባቢ የራሷን ቤተ መጻሕፍት በመክፈት ታዳጊ ህፃናትና ህጻናትን በመጥቀም ላይ ያለች ወጣትን ታስታውቀናለች። መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጪ ወረዳ በጨቦ መንደር ውስጥ የአባቷ ንብረት በሆነ ስፍራ ላይ ለአካባቢው ህጻናት ከመጽሐፍት ጋር እንዲተዋወቁ ማድረግ ይችላለች። አዲስ አበባ በብዛት ስታይ ህጻናት ልጆች ጎዳና ተዳዳሪ ሆነው ታያለች። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋ ስትሄጂ ተማሪዎችን ታያለሽ፣ ህፃናትን ታያለሽ። እና ያ ነገር ሁሌ ልቤን ይነካኛል። አያለሁ፣ ዘመዶች አሉኝ ገጠር ውስጥ፣ ዘመዶች አሉኝ የሆነ ቦታ ላይ ትምህርታቸው ይገታል፣ ከትምህርት ይልቅ ወደ ስራ ታያለሽ። እና ሁሌ ያ ነገር በጣም ነው ማዝ ነው። ክፍለ ሀገር ሲሄድ የሆነ ቦታ ሂጅ ያነሳ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው የማዝነው። እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት። ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር፣ በባዕድ ሀገር፣ በባዕድ ቤት እየተንከራተቱ ያሉ ልጆችን ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው፣ ኢትዮጵያ ሰፊ ነው። ግን አትሊስት እኔ በሙያዬ መምህርት ነኝ አውቃለሁ። ማንበብ ምን ያህል ጥቅም ለልጆች እንዳለው ትምህርት ምን ያህል ጥቅም እንዳለው አውቃለሁ። ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል፣ እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን የምትቀጥልበት መንገድ ምንድን ነው? ማድረግ የምችለው በቃ ሁሌ ያ ነገር ነበር ውስጥ ያለው። ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም፣ ህጻናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባት ነበር የመረጠችው። ላምን ችግር መጣ መሰለሽ፣ እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው እናኔ የትምህርት ሁኔታ ከመስጠት ውጪ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ሮጠው ቤተ መጽሐፍት ሳይሆን፣ ወደ ስራ ከዛ። ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምን እናርግ ተባለ፣ እና በቃ ሻይ እናዘጋጅላቸው ለእናቶቹም፣ እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ። እኔ ደግሞ በእውነት እኔ ምንድነው አላማዬ መጽሐፍ ብሎ እንዲመጡ ነው የፈለግኩት በቃ ከዛ በኋላ በፍጹም በምግብማ አናታልላቸው። ይህን አልቀበሉም ሌላ ነገር መፈለግ አለብን ብዬ ሳስብ ምንድን ነው መጫወቻ ቦታ የሚባል ነገር የለም። እዛ ቦታ ዥዋዥዌ አይተው አያውቁም እነዛ ልጆች ሸርተቴ አይተው አያውቁም። በአይኔን ያየሁት እንዴት ሁኔታውን ያ ነገር ስናረገው ያየሁትን ነገር ነው አሁን የምገልጸው። እና ብቻ እነዛ ልጆች የሚጫወቱባቸውን ነገሮች አያውቁም አይተው አያውቁም። ምክንያቱም ከዛ ቦታ ተነስተው ሄደው አያውቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩም እና ከዛ መጫወቻ እናርግታለን ቤተ መጽሐፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዳደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቅረጣቸው ማስተዋሏ እንዳሳሰባትም ገልጻለች። በእውነት ለመናገር መምህርት ነ የልጆች እናት ነ ኢትዮጵያ ነው የምኖረው። እንኳን የመጫወቻ የምገዛበት ምን ብር የለኝም። ምንድን ያሰብኩት ሰዎችን ማሳተፍ ፈለኩ። ከቤተሰቦቼ ውጭ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ ስራዬን እንዲያደንቁልኝ በቃ ፈለኩ እና አንዳንድ ሰዎችን ሳናገር ማንም አልገባው። በእውነት ምንድን ነው ያ በብዛት ያሉኝ ነገር አሁን ያ ምን አሁን ልጅ እባክሽ አሁን ላይብረሪ መቶ ያነባል ብለሽ በ ወደ ታች ዝቅ የሚያደርግ ነገር ነው። ይነገሩ በወንጭ ወረዳ በጨቦ መምንደሬት የተከፈተው አነስተኛው ቤተ መጻፍት ቅዳሜና እሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጽሐፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጽሐፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጽሐፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጽሐፍቱ ቁልፊያጅ ናቸው። የልጆቹን የማንበብ ክህሎት ከፍ እያለ በመሄዱ ሕፃናቱና የአካባቢው መምህራን ደስተኛ ናቸው ይላሉ። አሉ። አስተማሪም አለች።

ጋዜጠኛና መምህርት ኤልሳቤት ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ዣንጥላ የተሰኘች የልጆች መጽሐፍ ደራሲም ናት። መነሻዬ ምንድን ነው መሰለች? በእውነት እናቴ በጣም ዣንጥላ ትወዳለች። ዣንጥላና ዣንጥላዋን የሚነካባት ሰው እና ሁልጊዜ ትመጣና ይህ ዣንጥላ የነፋሱ ገነጣጠለብኝ፣ አቤ ዣንጥላይ በስብሳለች። እንዲህ ነው እናቶች የሚሉ፣ ዣንጥላይ በሰበሰ፣ ዣንጥላ የተገነጠለ ከፀሐይ ጋር ሁልጊዜና እነዚህ ሶስት ዣንጥላዎች ሰማያዊ ዣንጥላ፣ ቢጫ ዣንጥላና ወይንጠጅ ዣንጥላ ናቸው እና ከተፈጥሮ ጋር የሚያደረጉትን እንደ ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው። እና ጋዜጠኛና መምህር ቴልሳባይ ድንቁ እናመሰግናለን። ሙሉ ቀጂው በዌብሳይታችን ላይ ይቀመጣል። አብራችን ስላመሻችሁ እናመሰግናለን። መልካም ምሽት ይሁንላችሁ።